መያድ የመላው ኢትዮጵያ አንድነት ድርጅት የሐዘን መግለጫ ስርዓት በሻማ ማብራት በቅጥር ግቢ ውስጥ አከናወነ። ስርዓቱንም ሲከፍቱ የድርጅቱ ሊቀመንበር አቶ አበባው መሀሪ ህዝባችን እና ሀገራችን ለውጥ እንፈልጋለን በማለት የምርጫ ካርዳቸውን ለውጥ ያመጣልናል ብለው ላመኑበት ሰጡ። ህዝባችን እምቢ ስላለም ይሁን የፖለቲካ ምህዳሩን ለማስፋት ፈልገው ይሁን አላውቅም። የምርጫው እንቅስቃሴ ከ2002ም ሆነ ከዘንድሮ ምርጫ የተሻለና ከፍተኛ ሞቅታ የነበረበት ነበር። ያም ሆነ ይህ የኢህአዴግ መንግስት የምርጫውን ውጤት ለመቀበል ፈቃደኛ ስላልነበረ በህዝቡና በኢህአዴግ መንግስት መካከል ከፍተኛ የሆነ ቅራኔ የተፈጠረ ይህም ሁኔታ ይከተለው ይላሉ። በመቀጠል እራቸውን በማቅረብ በዚህ የተነሳም ከሁለት መቶ በላይ ዜጎች የተገደሉ ሲሆን በአዲስ አበባም ሆነ በየክልሉ ብዙ ዜጎች ተደበደቡ፣ ተሳደዱ፣ የአካል ጉዳትም ደረሰባቸው። በጣም የሚገርመው እና የሚያሳዝነው ለውጥ ፈልገው የተንቀሳቀሱ ብቻ ሳይሆኑ ነፍስ ያላወቁ ሕፃናትና ሽማግሌዎች ይገኙበት ነበር። መያድም የተገደሉ ቤተሰቦችን በማሰባሰብ ለብዙ ዓመታት የገንዘብ ድጋፍ ሲያደርግ ቆይቷል። እነሆ ማሸነፍ በኋላ ሁለት ምርጫዎች ተካሂደው ሁለቱም ከሽፈዋል። ይህም የሚያሳየን በአፍሪካ አምባገነኖች የተለያዩ ስልቶችን በመቀመር ስልጣን በዲሞክራሲያዊ መንገድ ለመልቀቅ ፈቃደኛ አለመሆናቸውን ነው። የተቃዋሚ የፖለቲካ ፓርቲዎች ተበታትኖ መጓዝ እና አንድ ሆኖ ለትግል አለመዘጋጀት ለገዩ ፓርቲ በየምርጫው ወቅት አገኘት ለሚለው ውጤት ከፍተኛ አስተዋጽኦ ስላለው እውነተኛ የተቃዋሚ የፖለቲካ ፓርቲዎች አንድ ላይ በመሆን ሕዝባቸውን ለትግል እንዲያዘጋጁ ጥሬን አቀርባለሁ። ይህንን አካሄድ ምዕራባውያን ዝምታን መርጠዋል በማለት አቶ አበባው ይወቅሳሉ። ከዚህ በላይ በኢትዮጵያውያንም ሆነ በዓለም ህዝብ ዘንድ ታላቅ ጥያቄ ሆኖ መልስ ያላገኘው ጉዳይ ምዕራባውያን ይህን አስመልክቶ በኢትዮጵያ ችግር ላይ የሚያሳዩት መለሳለስና በሌሎች የአፍሪካ ሀገራት ከሚያሳዩትና ከሚሰጡት ውሳኔ የተለየ ሆኖ መገኘቱ ነው። ይህ ጥያቄ መልስ እስካላገኘ ድረስ የኢትዮጵያውያንም ሆነ የዓለም እውነተኛ ህዝቦች ጥያቄ ሆኖ እንደሚቀጥል እነርሱ እራሳቸው ሊያውቁት ይገባል። ስለዚህ የእነዚህ ሀገራት ባለስልጣናት አስተያየታቸውንና ውሳኔያቸውን እንዲያስተካክሉ በመያድ ስም ጥሬን አስተላልፋለሁ። ድርጅቱ ከተመሰረተ ጀምሮ በአባልነት የሚገኙት አቶ ከበደ ለትግል የኢትዮጵያ ህዝብ አዲስ ላለመሆኑ በማስታወስ ቀይ አንበሳ የሚል መጽሐፍ አለ። ያ ኢትዮጵያዊነታቸው የፈረሽንት እየጠጣና እየተራበ እየተጠማ ደሞዝ ሳይኖረው ልብስ ሳይኖረው ጫማ ሳይኖረው ይችን አገር አሁን እኛ ላንንባት አገር ያቆዩት ለመቁጠር ለመስፈር ምን ያክል ህዝብ በአንድ ቀን ብቻ እንደሚያልቅ ያ ሁሉ ጠላት መርፍና መትረየስ እያደቀደቀ፣ ከላይ በአይሮፕላን ቦምቡን እየዘራ እያዘነበ እዛ ላይ ጎራዴውን እየመዘዙ ያደረጉት ለኢትዮጵያ አባቶቻችን ታሪክ ሁልጊዜ ትዝ ይለኛል። ይሄ አሁን ያለንበት ደረጃ የነሱ ትግል ነው። ጌታቸው ተድላይ ልግብ ኪስ ለዶቼ ቬለ ራዲዮ ከአዲስ አበባ